ባለፉት አራት ዓመታት ባከናወናቸው ተግባራት ውጤቶች መገኘታቸውን የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ሰሞኑን ይፋ ባደረገው ባለ አንድ መቶ አስር ገጽ ሪፖርት አስታውቋል። የኤጀንሲው ዋና ስራ አስፈጻሚ አቶ ካሊድ ቦምባ ለአሜሪካ ድምፅ እንዳብራሩት በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶአደሩን በቀጥታ ተጠቃሚ ያደረጉ ናቸው ብለዋል። ከተቋቋመ አራት ዓመታትን ያስቆጠረው ኤጀንሲው ምን ሲሰራ ቆየ? የአዲስ አበባው ዘጋቢያችን እስክንድር ፍሬው ለአቶ ካሊድ ቦምባ በመጀመሪያ ያቀረበው ጥያቄ ነው። በአራት አመት ላይ ለመሳት የሚሞከር ነው። የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሻላይዜሽን ለማምጣት ነው ያሰቡ አንዱ ትልቅ ነገር በዛ ምርጥና መርጣማነቱን ማሳደግ ነው። ኮመርሻላይዜሽን ሲባል ለንግድ ለገበያ እንዲያመርት ለማድረግ ወደ ገበያ ለማምጣት ነው። ግን ወደ ገበያ ደግሞ የሚያመጣው እህሉን ማባዛት መጀመሪያ አለብን። ምርጥና መርጣማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ አያመጣም እና በሁለት እጅ ነው መሳ አለብን አንዱ ምርታማነት ማሳደግ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው። ስለዚህ ከዚህ አንጻር በአራቱ አመት በአጭሩ ንገሩ ምን ምን ስራዎች ተከናወኑ? ይሄን ለማሳደግ አሁን ያሏቸውን አሁን የሰራ ነው። በሶስት ኤሪያዎች ነው አንዱ በሲስተሚክ ኤሪያ የምንለው ነው። በሶስት ክፍሎች ነው የሰራቸው። በሶስት ክፍሎች አንዱ ክፍል የእስር ችግር አለ፣ የማዳበሪያ ችግር አለ፣ የሪሰርች እዛ ላይ ጥሩ ስራ ተሰርቷል። አሁን ይሄ ኢትዮስ ስራ የሚባል አዳዲስ ማዳበሪያ ምጥን ማዳበሪያ የሚባል እኛ በትራንስፎርሜሽን አጀንዳ በኩል ነው የመጣው። እሱ ላይ በጣም ጥሩ ስራ አሁን በጤፍ ላይ ትልቅ እድገት የታየ ስራ በዚህ ነው የመጣው። ከገበያ ጋር መሳሰር ደግሞ እዛ ላይም ትልቅ ስራ ተሰርቷል። የቢራ ገብስ ብዙ ገበሬዎች ለቢራ ኢንዱስትሪ ኦልሬዲ እያመረጡ ግንኙነት እየተፈጠረ ነው። ይሄም አሁን በአራት አመት የሆነ ነው፣ በአራት አመት የሆነ ነገር ነው። በቆሎ ደግሞ የዓለም ምግብ ፕሮግራም የነሱ ምግብ እርዳታ ለደቡብ ሱዳን እና ሌላ ሀገር የሚልኩት ከኢትዮጵያ ገበሬ የተመረጠ በጥሩ ወጋ የተሸጠ ወደዛ ለማዛወር ግንኙነት ፈጥረናል፣ ግን ገና ወደ ተግባር አልተገባም። ግንኙነት ፈጥራችኋል ነው? መሸጥ ጀምረዋል ገበሬዎቹ? መሸጥም ጀምረዋል። ያለፈው ሶስት አመት ላይ 80 ሺ ቶን ሜትሪክ ቶን 800 ሺ ኩንታል ለደብሎፒ ተሸጠዋል። በቀጥታ ከገበሬዎች ከገበሬዎች በኮፐሬቲቭ ጋር ተሰብስበው ወደዛ ነው የተሸጠው። ህብረት ስራ ማህበራት ትክክል የእያንዳንዱን ገበሬ ህይወት ከማሻሻል አንጻር እንግዲህ ዞሮ ዞሮ አላማው የህዝቡን የኑሮ ሁኔታ ማሻሻል የገበሬውን ኑሮ መለወጥ ነው እና ምን ተጨባጭ ለውጥ መሬት ላይ እየታየ ነው? ከዚህ አንጻር አሁን በአራቱ ዓመት አሁን እነዚህ የነገሩኝ ነጥቦች ተደምረው ምን ለውጦች እየታዩ ነው? ትልቁ ለውጦች አሁን የታዩ በጤፍ ባለፈው አመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበረ በሄክተር ገበሬው የሚያገኘው ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬው ሲጠቀም እስከ 25፣ 30 ኩንታልም ያገኙ ብዙ አሉ። የጥር ፓኬጅ ሲሉ እሱን ያብራሩ ሌላ አድማጮች ግልጽ ለማድረግ። እሺ፣ የጥር ፓኬጅ ስንል መጀመሪያ በጤፍ ኢምፕሩቭድ ሲድ የሚባል ምርጥ ዘር ለምን የጥር ፓኬጅ ተባለ? ጥር ፓኬጅ በእንግሊዝኛ ቲ አይ አር አር አክሮኒም ነው። ቲ ለጤፍ የሚቆም ነው። አይ ደግሞ ለኢምፕሩቭድ ሲድ፣ ለተሻሻለ ዘር። አር ሲባል ሮ ፕላንቲንግ፣ መስመር መዝራት እና ሌላ አር ደግሞ ሪዱስ ሲድ ሬት፣ የተቀነሰ ዘርያ ኳንቲቲ፣ መጠን፣ መጠን። ብዙ ጊዜ ሰባ በመቶ ኢንክሪስ ያደርግለታል፣ ይጨምርለታል። ጥሩ ውጤት እያመጣን ነው። እዚህ ላይ አሁን የጠቀሷቸው ለማሳያ ያህል በተወሰኑ ገበሬዎች የተሞከሩትን ነው እየገለጹልኝ ያሉት ገበሬዎች ከተጠቀሙ ይህን ማድረግ እንደሚችሉ አረጋግጠናል ነው እያሉ ያሉት ወይስ በተግባር ይህን ያህል ቁጥር ያላቸው ገበሬዎች እየተጠቀሙበት ነው ተስፋፍቷል እያሉኝ ነው? ተስፋፍቷል። ይሄ ነገር መጀመሪያ አራት ዓመት በፊት በሶስት ገበሬ ነበረው። ይህን ነው የጀመርነው ከምርምር ጋር ከደብረ ዘይት ምርምር ጋር። ከሱ በኋላ ወደ አንድ ሺህ ሁለት መቶ ሄደን ነበረ ሶስት ዓመት በፊት ዘንድሮ ስድስት ሚሊዮን ገበሬ በዚህ ፓኬጅ ተሰልጥኖ ወደ ሁለት ነጥብ ሁለት ሚሊዮን አርሳደር ኦሬዲ ይሄንን ነገር እየተጠቀመው ነው። ይሄ ማሳያ ብቻ ሳይሆን ብዙ ገበሬ እየተጠቀመ ነው። ለምሳሌ ብዙ ገበሬ እየተጠቀመ ነው ሲሉ የትኛውን የጤፉን ነው ያሉኝ? ወይስ ቅድም የጠቀሱት አጠቃላይ ጥር ያሉትን የጤፍ ጥር ፓኬጅ ነው? እሱን ነው ሁለት ነጥብ ሁለት ሚሊዮን ገበሬ እየተጠቀመው ያለው። ከማስፋፋት አንጻር ይሄንን አሁን ሁለት ነጥብ ሁለት ብለዋል ስንት ነው ያቀዳችሁ ግባችሁ ስንት ነው ይህን ያህል ገበሬ እናዳረሳለን ብላችሁ ለማሰልጠን ስድስት ሚሊዮን ገበሬ ነበረ። ስድስት ሚሊዮን ገበሬ አመት በአራቱ ዓመት ይሄንን እቅድ ተሳክቷል። ደግሞ ገበሬው ሲሰለጠን ሁሉ ጊዜም ኢሚዲዬትሊ አይጠቀመውም እና ያሰብ ነው ከተሰለጠነ ገበሬ አንድ ሶስተኛው ይጠቀማል ብለን ነበር ያሰብ ነው። እሱም ተሳካለን። አንድ ሶስተኛው የተጠቀመ ነው የተጠቀመ ነው። አሁን ከስድስት ሚሊዮን የተሰለጠነ ገበሬ ሁለት ነጥብ ሁለት እየተጠቀመው ነው። ሌሎቹ ለምን አይጠቀሙም? መጀመሪያ ማየት አለባቸው፣ ውጤቱን ማየት አለባቸው፣ እና ሲረጋገጡ እሱ ጊዜ ነው የሚጠቀሙት። በሶስት ገበሬ የተጀመር ነው አራት አመት በፊት ውጤት ነው ብለን ነው የምናስበው። እንግዲህ አንዳንድ ሰው አቶ ካሊድ ስለ ጤፍ ብቻ ነው እየተናገሩ ያሉት፣ ይሄ ትራንስፎርሜሽን ወይም ለውጥ እንበለው ሌሎች ምርቶችን ሳይመለከትም ወይ በትክክል የትኞቹን የትኞቹ ላይ ነው የምታተኩሩት ብሎ ሊጠየቅ ይችላል። ምንድን ነው ምላሽ? ሰው ጤፍ ላይ ትልቅ ውጤት ስለመጣ ነው እዛ ላይ ብዙ ጊዜ የምናነጋግረው፣ ግን በሌላ ዝርያዎችም እየሰራን ነው። በበቆሎ ቅድም እንዳልኩት 800 ሺህ ኩንታል ወደ ዓለም ምግብ ፕሮግራም እየተሸጠ ነው። በስንዴ ደግሞ ከውጭ ሀገር የሚመጣውን ሪፕሌስ ለማድረግ ብዙ ስራ እየተሰራ ነው። የቢራ ገብስም ከብዙ ገበሬ ጋር እየሰራን ዲያጆ እና ሀይንክንን ለማሳሰር ኦረዲ ተሞክሯል። የጤፍ ብዙ ጊዜ የምናነሳው በጣም ብዙ ገበሬ እዛ ላይ ስለተሳተፈ ነው። ግን ሌላ ዝርያ ላይም ብዙ እየተሰራ ነው። አቶ ካሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስኪያጅ በጣም አመሰግናለሁ። ስለ ጊዜ በጣም አመሰግናለሁ።